ክፍፍል የሚታይባት ዩናይትድ ስቴትስ አሜሪካዊ የተሃድሶ መንፈስ እንድትይዝ ፕሬዚዳንት ዶናልድ ትራምፕ አሳሰበው። ፕሬዚዳንቱ ትላንት ማታ የሁለቱን ምክር ቤቶች አባላት የሚገኙበት ምክር ቤቱ ባሰሙት ንግግር የአገሪቱ ምጣኔ ሀብት ይዞታ እንዲያንሰራራ፣ ድንበሮች እንዲጠበቁ፣ ወታደራዊ በጀት እንዲያድግና አጠቃላይ የጤና ጥበቃ እንዲጠናከር ያላቸውን ምኞት ገልጸዋል። ፕሬዚዳንቱ ለመጀመሪያ ጊዜ ለምክር ቤቱ አባሎች ያሰሙትን ንግግር የቪኦኤው የብሔራዊ ጉዳዮች ዘጋቢ ጂም ሜሎን ከዋሽንግተን ያጠናቀረውን አዲሱ አበባ ያቀርበዋል። የተከበሩ አፈጉባኤ፣ እነሆ የዩናይትድ ስቴትስ ፕሬዚደንት ከሪፐብሊካኖች ሞቅ ደመቅ ያለ ከዲሞክራቶቹ ደግሞ አክብሮት የተመላው አቀባበል ነበር የተደረገላቸው። ወዲያው በምርጫ ዘመቻው ወቅት የዩናይትድ ስቴትስን ድንበር ለማስጠበቅ የገቡትን ቃል ጨምሮ በፖሊሲያቸው ቅድሚያ የሚሰጧቸውን ጉዳዮች ተንትነው አቀረቡ። ፕሬዚዳንት ዶናልድ ትራምፕ አሜሪካዊ ሁሉ ስኬታማ ሕይወት እንዲመራ እንፈልጋለን። ይህ ሊሆን የሚችለው ግን በሕግ አልባ ሁኔታዎች ውስጥ አይደለም። ድንበሮቻችንን በማስከበር ሕግና ሥርዓት እንዲሰፍን ማድረግ ይኖርብናል። በዚህ ምክንያትም በደቡባዊ ድንበሮቻችን በኩል ትልቅ፣ በጣም ትልቅ ግድግዳ በቅርቡ እንገነባለን። በፕሬዝደንት ትራምፕ አገላለጥ መሠረት የያዙት አጀንዳ ወይም ዕቅድ የአሜሪካ ታላቅነት የሚገለጥበት አዲስ ምዕራፍ ነው። ይህም የቀረጥ ክፍያ ለውጥን ለአሜሪካውያን ሰራተኞች የተሻሻለ የንግድ ስምምነትንና ኦባማ ኬር የሚባለውን የፕሬዚዳንት ኦባማን የጤና ጥበቃ ሕግ በሌላ መተካትን ያጠቃልላል። አሜሪካን ከሽብርተኛነት ለመከላከልና ለመጠበቅ ቃል የገቡት ፕሬዚዳንት ትራምፕ ከተቀረው ዓለም ጋር ደግሞ ቀጥተኛ መደራደር የሌለበትና ትርጉም ያለው ግንኙነት እንደሚመሰርቱ ገልጠዋል። አሜሪካ ስ ዊሊንግ ቱ ፋይንድ አሜሪካ የጋራ ፍላጎት እስከ ተስተናገደበት ድረስ አዲስ ወዳጅነት ለመፍጠርም ሆነ አዳዲስ ወዳጆችን ለማፍራት ፈቃደኛ ነች። ከጦርነትና ከዐመፅ በቀር ወዳጅነትንና ሰላምን እንሻለን። ፕሬዚዳንቱ በትናንት ማታ ንግግራቸው እንደ አውሮፓ አቈጣጠር ባለፈው ጥር ወር የመን ውስጥ የሚገኘው የአልቃይዳው ምሽግ በተወረረበት ወይም በተደረመሰበት ወቅት የተሰዋውን ልዩ የባህር ኃይል ኮማንዶ አባል ሪያን ኦውንስን በአዳራሹ ሰገነት ላይ የነበረችው ባለቤቱ ካሪን በተገኘችበት ልዩ ምስጋናና ክብር ሰጥተውታል። ጠቅላላ አባላቱም ከመቀመጫዎቻቸው በመነሳት እጅግ ከፍተኛ አክብሮት ቸረውታል። ሪያን ሕልፈቱም ኑሮውም የጀግንነት የተዋጊነት ነው። የአገሩን ሕልውና ለማስጠበቅ ከሽብርተኛነት ጋር ሲፋለም ነው የወደቀው ብለዋል ትራምፕ። ፕሬዚዳንት ትራምፕ በምርጫ ዘመቻው ወቅት የነበረው የመከፋፈል መንፈስ እንዲያበቃና አሜሪካውያን ወደ አንድነት እንዲመጡም ጥሪ አቅርበዋል። ከዚያ ባነሰ ሁኔታ የምናስብበት ወቅት አብቅቷል ያሉት ፕሬዚዳንት ትራምፕ ከፍ ያለውን ዋጋ ልንሰጠው የሚገባው ወቅት ደግሞ ከፊታችን ተደቅነዋል ብለዋል። በልባችን የሰነቅነውንና ተስፋ ያደረግነውን ራዕይ ወደ ተግባር መቀየሪያ ጊዜውም አሁን እንደሆነ ትራምፕ በአጽንኦት ተናግረዋል። የቀድሞው የኬንታኪ ገዢ ስቲቭ ቤሽየር ናቸው፣ በዲሞክራቶቹ በኩል መልስ የሰጡት። ፕሬዚዳንት ዶናልድ ትራምፕ ኦባማ ኬር የተሰኘውን የጤና ጥበቃ ፕሮግራም ለመለወጥ መወሰናቸውንና በኢሚግሬሽን ላይ ያቀዱትን ገደብ እኒሁ የኬንታኪው ገዢ ተቃውመውታል። ፕሬዚደንቱ የኢሚግሬሽን ሕጋችንን ሊያከብሩ ይገባል ይችላሉም ከመርሆአችን ሳንወጣ ከጦርነትና ከሽብር የሚሸሹትን የመርዳት ሞራላዊ ግዴታችንን ሳንተው፣ የቤተሰብን አንድነት ሳናፋልስ፣ በውጭ አገር ውጊያ ላይ የሚገኙ ሴቶችና ወንዶች የጦር ኃይሎች አባሎቻችንን ያላስፈላጊ በሆነ መልኩ ሳናዳክም፣ አሜሪካንን ልንጠብቅና ልናስጠብቅ እንችላለን እኮ። አሁን ሚስተር ትራምፕና የኮንግሬስ አባላት በጋራ በመሆን የፕሬዚዳንቱን ራዕይ ፍላጎትና እቅድ ለማሳካት በጋራ በሚንቀሳቀሱበት ጊዜ ከባዱና ወሳኙ ሥራ ተጀመረ ማለት ነው። አድማጮች፣ ተከታዩም ከዚሁ ርዕስ ጋር ያቆየናል። የዓለም መሪዎች ፕሬዚዳንት ዶናልድ ትራምፕ በትላንትናው ምሽት ለሁለቱ የዩናይት ስቴትስ ምክር ቤቶች ለመጀመሪያ ጊዜ ያሰሙትን ንግግር እያጤኑ መሆናቸው ተገለጠ። የዩናይትድ ስቴትሱ ፕሬዚዳንት ለአሜሪካ ለኔቶ ስላላት ቁርጠኝነትና በዓለም አቀፍ ደረጃም አዲስ የንግድ ልውውጥ አሰራር የማስታወቅ እቅድ ስለመኖሩ ተናግረዋል። ሄንሪ ሬጅዌል ከለንደን ያጠናቀረውን ዘገባ ሰለሞን ክፍሌ ያቀርበዋል። የዶናልድ ትራምፕ ንግግር ያነጣጠረው ምናልባት ለአሜሪካ ሕዝብ ሳይሆን አልቀረም። ምክንያቱም ደግመው ደጋግመው አሜሪካ ትቅደም ሲሉ ቃል ገብተዋል። ይህ የትላንቱ ንግግራቸው ግን የአሜሪካን ብቻ ሳይሆን የመላውን ዓለም ትኩረት ስቧል። ብዙ ሚሊዮን ህዝብ በቴሌቪዥን ተከታትሎታል። እጅግ አስፈላጊ የሆነውን የጸጥታ ጥበቃ ፍላጎት በዓለም ዙሪያ ካሉ ሸሪኮቻችን ጋር የምንጋራው የአሜሪካን አመራር መሠረት በማድረግ ነው። በሁለቱ የዓለም ጦርነቶች ማለትም ፋሽዝምንና ኮሚኒዝምን ድል የነሳውን ቀዝቃዛውን ጦርነት በህብረት ካበቃም በኋላ የተመሠረተውን ኔቶ አጠንክረን እንደግፋለን። ሸሪኮቻችን ግን የገንዘብ መዋጮን በተመለከተ ድርሻቸውን የመክፈል ኃላፊነታቸውን መወጣት አለባቸው። ይህ ሞቅ ያለ ስሜት የተንጸባረቀበት የፕሬዚደንት ዶናልድ ትራምፕ ንግግር በብዙዎች ዘንድ ጥሩ አቀባበል አግኝቷል ይላሉ አያን ቦንድ። ለቪኦኤ በስካይፕ አማካይነት ይህን አስተያየት የሰጡት አያንቦን ዋና ቢሮውን በለንደን ያደረገው የአውሮፓውያን የለውጥ ማዕከል ባልደረባ ናቸው። ኔቶ ጊዜው ፍጹም ያለፈበት ድርጅት ነው የሚለውን አባባል አልደገሙትም። ይልቅስ ጠቃሚነቱን ነው አጉልተው የተናገሩት። ከንግግራቸው ስር ግን አሁንም የኔቶ አባል አገሮች መዋጮአቸውን መክፈል እንዳለባቸው ሲያስገነዝቡ አሜሪካ የምትሰጠውን አገልግሎት የዘብ ጥበቃ አስመስለውታል። ፕሬዝደንት ትራምፕ ወደ ሀገር ውስጥ ጉዳይ ተመልሰው ሲናገሩ በዩናይትድ ስቴትስ ታሪክ ግዙፉ ነው የተባለውን የብሔራዊ መከላከያ በጀት እንደሚያሳድጉ ቃል ገብተዋል። ዩናይትድ ስቴትስ ለውጭ አገሮች የምትሰጠውን የልማት እርዳታና የውጭ ጉዳይ መስሪያ ቤቱን በጀት ቆርጣ ለወታደራዊ ተግባር ይህን ያህል ግዙፍ ጭማሪ ማድረጓ ስህተት መሆኑን ብዙ ሪፐብሊካውያን የነገሯቸው ይመስለኛል ሲሉም አያን ቦንድ አስረድተዋል። ዩናይትድ ስቴትስ በውጭ አገሮች የሚኖራትን እንቅስቃሴ ውሱን ማድረግ በዓለም በምጣኔ ሀብት በሁለተኛ ደረጃ ላይ ለምትገኘው ለቻይና ጥሩ ዕድል ይፈጥራል ሲሉ ደግሞ ዴቪድ ኬሊ ያብራራሉ። ኬሊ መሠረቱን ቤጂንግ ያደረገው በቻይና ፖሊሲ ላይ ጥናት የሚያደርገው ቡድን ዳይሬክተር ናቸው። ዓለም አቀፉ የንግድ ስምምነት አሜሪካን አልጠቀመም ሲሉ ፕሬዝደንት ትራምፕ ትላንት ማታ በንግግራቸው የጠቀሷት ብቸኛ ሀገርም ቻይና ናት። ቻይና እንደ አውሮፓ አቆጣጠር በ2001 ዓ.ም የዓለም የንግድ ድርጅትን ከተቀላቀለች ወዲህ ስልሳ ሺህ ፋብሪካዎችን አጥተናል። በሌላ በኩል ደግሞ ትራምፕ በትላንቱ ንግግራቸው ወቅት አብዛኞቹ የእስልምና እምነት ተከታይ ከሆኑ ሀገሮች በሚመጡ ፍልሰተኞች ላይ ስላወጡት የጉዞ እገዳ በቀጥታ አላነሱም። እስላማዊ መንግሥት ነኝ የሚለውን አሸባሪ ቡድን አጠፋለሁ ሲሉ ከመዛታቸው ባለፈም በኦባማ አስተዳደር ወቅት ትኩረት ተሰጥቶት ስለቆየው አፍሪካ ያነሱት ነገር የለም። ስቲቭ ግሩዝ በደቡብ አፍሪካ የዓለም አቀፍ ጉዳዮች ተቋም ባልደረባ ያስረዳሉ። ከዚህ የትራምፕ አስተዳደር የአፍሪቃ ፖሊሲው ምን ሊሆን እንደሚችል በመጀመሪያው አንድ ወር ጊዜ ውስጥ በእውነቱ ምንም ያየነው ነገር የለም እስካሁን። በውጭ ጉዳይ መስሪያ ቤት ውስጥ ረዳት ሚኒስትር የሚሆኑት ሰው አልተሾሙም። የብዙ የአፍሪካ አገሮች አምባሳደሮች ቦታ ገና አልተሞላም። ከእነዚህ አገሮች አንዷ ደቡብ አፍሪቃ ነች። የትላንት ምሽቱ የፕሬዝደንት ትራምፕ ንግግር በአብላጫው ተቀባይነት አግኝተዋል ይባል እንጂ ታዲያ ብዙ ያለመሪዎች ግን አሜሪካን ታላቅ ስለማድረግ ከፕሬዝደንቱ ተጨማሪ ፖሊሲ ማብራሪያዎችን ይጠብቃሉ ሲሉ ተንታኞች ይናገራሉ።